እንደምን ሰነበታችሁ ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት መስከረም 8 2015 ዓ ም የጋቢና ቪኦኤ መሰናደው ጀምሯል። የምሽቱን መሰናዶ እየመራው ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ አብረናችሁ እንቆያለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ለእናንተ ይሆናሉ ይበጃሉ ያልናቸውን መርጠን ይዘንላችኋል። የመጀመሪያውን ዘገባ ላስተዋውቃችሁ። ረዳት የሕክምና አገልግሎት ለመስጠት የተቋቋመ ድርጅት ነው በውጭ ሀገራት የሚኖሩ ኢትዮጵያውያን ሀገር ቤት ለሚገኙ ሕክምና ለሚሹ ወዳጅ ዘመዶቻቸው ሐኪምና ተንከባካቢ እንዲቀጥሩ የሚያስችል አገልግሎትንም ይሰጣል። የሕክምና አሰጣጠን የማዘመን ግብ እንዳለውም ተነግሮለታል። ስለ አገልግሎቱ ይበልጥ ለመረዳት የድርጅቱን የሰሜን አሜሪካ እንቅስቃሴዎች አስተባባሪና አማካሪ ሲስተር አይናዲስ ፍቃዱን ሀብታውም ስዩም አነጋግሮ ነበር። ለአመታት በዩናይትድ ስቴትስ በህክምናው ዘርፍ በነርስ ባለሙያነት ያገለገለችው ሲስተር አይን አዲስ ፍቃዱ ኢትዮጵያውያንን ጤና ነክ ግልጋሎት የሚያዘምን ሀሳብ ይዘው ብቅ ካሉ ትውልደ ኢትዮጵያውያን መካከል አንዷ ናት። የቅርብ ቤተሰብ አባላት የቅርብ ክትትልና እንክብካቤ በሚሻ የጤና እክል ምክንያት ሲቸገሩ ማየቷ ረዳት የሚለውን አገልግሎት ለመጀመር መነሻ እንደሆናት የምትገልጸው ሲስተር አይናለም አገልግሎቱ ከሀገር ቤት ርቀው የሚገኙ ሰዎች የቤተሰቦቻቸውን ጤና ለመከታተል ያለውን ፋይዳ እንዲት አስረዳለች። ምንድነው የምናረገው? ሁለት አይነት ሰርቪስ አለ። አንደኛው ለማንኛውም ሰው ለማንኛውም እድሜ ግሩፕ ለማንኛውም ፆታ ኢትዮጵያ ውስጥ ክሊኒክ ቤዝድ የሆነ ሰርቪስ አለን። ኢትዮጵያ ውስጥ እንደምታውቀው በባህላችን የተለመደ ነገር አይደለም። ሰው ተነስቶ ወደ ሐኪም ቤት ጀነራሊ አይሄድም ካላመመው ወይንም ደግሞ በጣም ክሪቲካል ኮንዲሽን ላይ ካልሆነ አንሄድም። አዘ ካልቸር እና እሱን ካልቸር ለመለወጥና ኢትዮጵያ ውስጥ ኢትዮጵያውያን ወደ ሐኪም ቤት በተወሰነ ጊዜ እየሄድን ራሳችን ቼክ ማድረግ አለብን የሚለውን ሀሳብ ይዘን የተለያየ አይነት ፓኬጆች አሉን። ከሰላሳ አራት ዶላር ጀምሮ እስከ አራት መቶ ዶላር ድረስ የሚያወጡ ፓኬጆች አሉ። የሚፈልግ ሰው መርጦ እነዛን ፓኬጆች እዚህ አሜሪካም ሆነ በሌላ በተለያየ ሀገር ያሉ ኢትዮጵያውያን ለወላጆቻቸው፣ ለአያቶቻቸው፣ ለወንድም፣ ለእህት፣ ለዘመዶቻቸው፣ ለዘመድ አዝማድ ኢትዮጵያ ውስጥ መግዛት ይችላሉ። ዶሮና በግ የተለመደ ነው በአመት በዓል መግዛት። ሞር ኢምፖርታንትሊ ደግሞ የጤናን የመሰለ ነገር እንደ ስጦታ መስጠት በጣም የሚያስፈልግ ነገር ነው እና በዛ የተነሳ እነዚህን ፓኬጆች አዘጋጅተን ከኢትዮጵያ ውጭ ያሉ ኢትዮጵያውያን ለዘመዶቻችን ለወንድም ለእህቶቻችን እንድንገዛ ኢንከሬጅ ለማድረግ ነው። ረዳት ኢትዮጵያ ውስጥ በተገቢው ሁኔታ ያላደገውን በኢትዮጵያውያን ዘንድም እንደ መልካም ልምድ ሊያዝ የሚገባውን የቅድመ ምርመራን ባህል በማስፋፋት ረገድ የሚኖረውን ሚና ሲስተር አይናለም ታውሳለች። ምሳሌ ሴቶቻችን አርባ ዓመት ሲሞላል የጡት ኤግዛሚኔሽን ያስፈልገናል። ማሞግራፊ ያስፈልገናል እና በትንሹ ማኔጅመንት ማለትቻልበትን ነገር ህይወታችንን ሊያጠፋ ሊወስድብን ይችላል። ስለዚህ ዳት ዋን ኤግዛምፕል ማሞግራፊ ያስፈልገናል ከአርባ ዓመት በኋላ ወይንም ደግሞ ኮሎናስኮፒ ለምሳሌ ብትዊን ከ40 እስከ 50 ዓመት ባለው ዕድሜ ውስጥ ወንድም ሆነ ሴት ኮሎናስኮፒ ያስፈልገናል። በዛው በኮሎናስኮፒ የሚገኝ አንዳንድ ችግር ካለ በቀላሉ ማኔጅ ሊደረግ ይችላል። ህይወታችንን ማጥፋት የለበትም። እና በዛ እንዲያን በተመለከተ እነዚህ ፓኬጆች አሉ። የሚፈልግ ሰው ለዘመድ አዝማድ ገዝቶ መርጦ ኢትዮጵያ መላክ ይችላል። ሰው አንዱ እሱ ነው። የህክምና ባለሙያዎች የቤት ለቤት አገልግሎት እንዲሰጡ ለማድረግ የሚያስችለው ረዳት ከእድሜና ከከባድ በሽታዎች በሚመነጭ ምክንያት ለመንቀሳቀስ ለማይችሉ የአልጋ ቁረኞች መልካም አማራጭ እንደሚሆንም ሲስተር አይናለም ትናገራለች። ሌላኛው ደግሞ ኢትዮጵያ ውስጥ የሚኖሩ እና ከቤት ውስጥ መውጣት የማይችሉ ወንድም እህቶቻችን አሉ። እናት አባት፣ አያት በእድሜም ሆነ ያለ እድሜ ደግሞ አንዳንድ ሲቹዌሽን ኮንዲሽኖች አሉ። ከቤት ውስጥ ወጥተን ሐኪም ቤት መሄድ የማይችሉበት ሁኔታ አለ። አንዳንዴ ደግሞ አልጋም ላይ ተኝቶ መገላበጥ የማይችሉበት ሁኔታ አለ። ለእንደዛ አይነት በሽተኞቻችን ወይም ዘመድ አዝማዶቻችን ደግሞ ፓኬጅ አለን እና ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ የሚኖር ሰው ይህንን ፓኬጅ መግዛት ይችላል። እና እኛ ምንድን ነው የምናደርገው? ሐኪሞች አሉን፣ ነርሶች አሉን፣ ፊዚካል ቴራፒስት፣ አምቡላንስ አለን፣ ሆል ፓክ ሰርቪስስ ሪሶርሶች አሉን። እና እነዛን ሪሶርች ይዘን በሽተኛ ቤት መሄድ እንችላለን እና ሕክምና መስጠት እንችላለን። አገልግሎቱ በሕክምና ዘርፍ ለሚመረቁ ወጣት ባለሙያዎች ሊፈጥሮ የሚችለውን የስራ ዕድል በተመለከተስ ምን እርባና ይኖረዋል ለሚለው ጥያቄ ሲስተር አይና ለሚቀጥለው መልሳለች። በኢትዮጵያ ውስጥ መሆኑ ይሄ ኦርጋናይዜሽን ኢትዮጵያ ውስጥ ሆነው ኢትዮጵያውያን ህዝብ ማገልገሉ ብቻ ሳይሆን ኢትዮጵያውያን ፕሮፌሽናሎች አሉ፣ ከማንም የማያንሱ አክቹዋሊ ማተር ኦፍ ፋክት ብሪሊያንት የሆኑ ነርሶች አሉ፣ ብሪሊያንት የሆኑ ሐኪሞች አሉ። የፕሮፌሽናል እና የኢንቴሊጀንስ ሾርቴጅ የለም ሀገራችን፣ እና ይሄንን እኛ እናውቃለን። እና ይሄ ኦርጋናይዜሽን መኖሩ ኢፕሮቫይድ ኦፖርቹኒቲ ለኢትዮጵያውያን ፕሮፌሽናሎች እድሉን ይሰጣል። በሀገራችን ኢትዮጵያ ህዝብ ከኢትዮጵያ ወጥቶ መታከም የለበትም፣ ምክንያቱም ኢኳሊ ስኪልድ የሆኑ ሐኪሞች እና ፕሮፌሽናሎች አሉ እና እዛ እነሱም ነው እኛም ዊ አክቹዋሊ አኳየር ሞስት ስኪልድ ፕሮፌሽናልስ ን ናት ኦንሊ ፕሮፌሽናሎቹን ከተማሩበት ቦታ መውሰድ ሳይሆን፣ የራሳችን ደግሞ ትሬኒንግ አለን የምንሰጠው ሕክምናውን ተምረዋል። we service, have uh, uh, excellent training, provide uh, qualified, uh, We have uh, highly skilled professionals, and we're very proud to support our own, uh, so opportunities at that. ፕሮፌሽናል የኢምፕሎይመንት ኦፖርቹኒቲ ሰጥተን በራሳችን ሰዎች የራሳችንን ህብረተሰብ መከባከል መቻል የምናደርገው ነገር ነው እና ረዳት አገልግሎት ኢትዮጵያውያን ጊዜው ሳይረፍድ የጤና መፍትሄ ለማግኘት መልካም አማራጭ እንደሚሆን የምታምነው ሲስተር ዓይንአለም በተለይ ሴቶች ለጤናቸው ትኩረት ሊሰጡ እንደሚገባ ትመክራለች ምንድን ነው ኢትዮጵያውያን ያው በጣም የምንዋደድ ሰዎች ነን። ለኢትዮጵያ ህዝብ ቤተሰብ ማለት ስ ኤቭሪቲንግ ስ ሚኒንግ ፎ ላይፍ ላይስ ኢን አወር ሪሊሽንሽፕ አወር ፋሚሊስ ለስቴኬር ኦፍ ኢች አዘር እንንከባከብ ራሳችንን እና ይሄ እርሊ የሚጀምረው ታመን ነው። በአምቡላንስ መሄድ የለብንም። ርሊን ጀምር። ሴቶቻችን በተለይ የቤተሰብ ምሰሶ ነን። ስለዚህ ለስቴኬር ራሳችንን መንከባከብ አለብን። ማሞግራፊያችንን ቼክ እናድርግ፣ ኮሎኖስኮፒያችንን እናደርግ፣ ስኳር በሽታ ይኑርብን አይኑርብን እንወቅ ሐኪም ሄደን እኔ እና እኛ ከኖርን ልጆቻችንን እንንከባከባለን። እኛ ከኖርን አባት እናታችንን እንከባከባለን። እኛን ደግሞ ተመልክተው ልጆቻችን በምሳሌ ይማራሉ። ስለዚህ ራሳችንን እንንከባከብ እንደ እንደ ኢትዮጵያውያን ነታችን ራሳችን እንንከባከብ። በአሜሪካ ድምፅ አብታሙስዩም ዋሽንግተን ዲሲ። ሁለተኛው ዘገባችን እንሻገር። በውጭ ሀገር የሚኖሩ ህጻናት እነሱን የሚመስል ሰው በመጽሐፍት ላይ እንዲያገኙ ነው እቅዴ ትላለች የአንድ ልጅ እናት የሆነችው ማሁሌት ሰይፉ። ከወራት በፊት ሀበሻ ሀገር ላይ የተሰኘ የልጆች መጽሐፍትን አሳትማለች። ስለ መጽሐፉ ከማሁሌት ጋር ቆይታ አድርገን ነበር። ቆይታችን እንደሚከትሉ ይሰማል። በጣም አመሰግናለው መሀሌት ሰይፉ። እኔ ኦተዋ ካናዳ ውስጥ ለምኖረው ወደ ሀያ አምስት በላይ አመት ኖሬያለሁ። እዚህ አንድ ልጅ አለኝ። መጽሐፍ ጻፋ ለሷ ብዬ ነው የጻፍኩት። አሁን ቢዝነስ ኮንሳልተንት ነኝ። እናትነት እንዴት ነው? እስቲ ጥቂት ስለ እናትነት ንገሪኝ። በተለይ ደግሞ በውጭ ሀገር ልጅ ማሳደግ ምን ይመስላል? እናትነት በጣም ጥሩ ነው። ኤቭሪዴ አዲስ ነገር ታስተምረኛለች፣ ታስተምረናለች ሀገር እናትነት አይ ቲንክ አንደኛው ኢምፖርታንት ነገር ሰፖርት ነው። እና እኔ ፋሚሊዎቼ እዚህ ስላሉ በጣም ረድቶኛል። ባለቤቴና እኔ በጣም ረድቶናል። ይኸው አማርኛና እንግሊዘኛ እንግዲህ ማስተማር የአንቺ ፍላጎት ያለሽ በደንብ ማስተማር እነሱ ስላሉ በጣም ረድቷል። እዚህ እሷን አሁን ሁለት አመቷ ነው እና ትናንሽ ነገር ትናገራለች አማርኛና እሷ ብዬም በደንብ ይሄንን ሰዓት እንድታውቀው እና በደንብ ፕራውድ እንድትሆንበት ብዬ ፋሚሊ ስላለኝ እዚህ በደንብ እየሞከርን ነው። ጥሩ ነው። እናትነት ወድጄዋለሁ። ሀበሻ ገርል ወይም ደግሞ የሀበሻ ልጅ የተባለ መጽሐፍ ጻፍሽ። ከዚህ ቀደም ስነ ጽሁፍ ውስጥ ነበርሽ? መጽሐፍ ትሞክሪ ነበር ወይስ እንዴት ልትጽፍ ይቻል ይሄን መጽሐፍ? መጽሐፍ እንኳን ልሞክር ከዚህ በፊት ምንም ሀሳብም አልነበረኝም። ይሄ መጽሐፍ የሀበሻ ልጅ የጻፍኩት ልጄ ከተወለደችው በኋላ ነው። ምክንያቱም መጽሐፍ ሁሌ ስገዛላት ማገኘው የሀበሻ ካልቸርና ትራዲሽን በደንብ የሚያስተምራት መጽሐፍ ብዙም የለም እና ደግሞ እሷንም የሚመስል ሰው ፒክቸር ላይ ለማየት ምን ልጆችን መጽሐፍ ሲያነቡ በደንብ ነው የሚያጠኑት እና የሚያዩት። ምን በሱ ለምደው ነው የሚማሩት እና የሚያድጉት እና ለምን እንደዚህ የለም የሚለውን ጥያቄ መጀመሪያ አመት ከሆኗታ በፊት ሳስብበት፣ እኔም ራሴ አስታቡ ካለኝ ለምን አላደረገውም የሚለውን ሱን ይዤ ክሊክ ያለው ጻፍኩትእና በአጋጣሚ ቤተሰባችን ውስጥ አለች እና እሷን ጠየኳት፣ አብረን እንድንሰራ እሱ ምክንያት ይኸው መጽሐፉን ለመጻፍና ለማተም ደርሰናል። የሚያበሻ ልጅ የተሰኘው መጽሐፍሽ እድሜያቸው ለስንት ዓመት ለሆናቸው ህጻናት ነው? ምን አይነት ነገርስ ነው ለማስተማር ያሰበው? ስንት አመት የሚለው ጥያቄ ከመጀመሪያ መጽሐፍ ለልጆች ማንበብ የሚባለው ከመጀመሪያ ከሶስት ወር ወይም ከዜሮ እስከ ሲያድጉ ለሶስት ሶስት አመት ድረስ ያህል እላለሁ። ግን ሳስብበት ነው፣ ብዙ አበሻዎች ልጆቻቸውን ውጭ ሀገር የሚያሳድጉ አሉ እና በእንግሊዝኛ ነው ቶሎ የሚማሩት እና ብዙ ጊዜ አክሰሱ ከሌለ በእንግሊዝኛ ነው ቶሎ እንትን የሚሉት። ግን እንክሉድ እንዲያደረግ ይሄ መጽሐፍ የተጻፈው በአማርኛና በእንግሊዝኛ ነው እና በአማርኛ በእንግሊዝኛ፣ እንግሊዝኛውን ቶሎ መጀመሪያ የተማሩት አማርኛውን ቀስ እያሉ እንዲማሩት። ስለዚህ እነሱ ከአምስት ዜናው ስድስት ሰባት ማንበብ የሚችሉ ልጆች እና በሞከር የአማርኛ መሞከር የሚፈልጉ ልጆች ሊሆን ይችላሉ። ግን ሚለው መጀመሪያ እስከ ዜሮ እስከ ሶስት የሚለውን በአማርኛም በእንግሊዝኛም እዚህ መጽሐፍ ላይ ማግኘት ይችላሉ። መጽሐፉ በጣም ስምፕል ነው። አንድ ነገር ፎከስ ያደረኩት ቱ ልጆች የሚያገኙት የአበሻ ባህል አበሻ ልብሳችን በስዕሉ ማየት ይችላሉ። የምግባችንን ምን መብላትን ሚለው ምንድን ነው መንበላው እንጀራን እሱን እንዴት በመሶብ ዞረን አብረን የምንበላው እሱን ትምህርት ቤት ል ከልጆች ጋር መጫወት፣ ሁሉም ነገር ኢትዮጵያ ውስጥ ወይም ሌላ ሀገር ውስጥ የአበሻ ካልቸር ውስጥ የምታዩ ነገር እዚህ የማያገኙት መጽሐፍ ውስጥ ማየት ይችላሉ እና ይህን ልጆች ከዚህ አድገውንን እናትና አባታቸው ኢትዮጵያ ሲሄዱ አንዳንድ ነገሮች ራሳቸው መጽሐፍ ውስጥ ያዩት እዛ ማየት የሚችሉት ነገር እና ማገጣጠም ማያያዝ ረለቨንት የሚሆንላቸው ነገሮች ነው መጽሐፍ ውስጥ የሚያገኙት እንግዲህ ቅድምም ልትጠቅሹ ሞክርሻል እዚህ ሀገር የሚያድጉ ልጆች መጽሐፍ ሲያነቡ ራሳቸውን የሚመስል ሰው ብዙ ጊዜ ፈልገው አያገኙም ስደተኛ የሆነ የራሳቸውን ባህል የሚመስል የሚያደርግ ሰው እና፣ ይሄ ምን አይነት ጉዳት ያመጣል? የራሳቸውን የሚመስል ሰው ወይ በመጽሐፉ ላይ አለመኖሩ ለስነ ልቦናቸው ያለው ነገር ምንድን ነው ትያለሽ? ልጆች የሚያስቡት ሰው እኔ እኔ ይመስላለሁ ወይ ትምህርት ቤት ሄዱ ላይ እኔ ይለያለሁ ወይ እሱን አስተሳሰብ ትንሽ ሆነው በደንብ ሁሉም ሰው ልዩ ነው የሚለውን የእነሱ ባህል ስርዓት የለባቸውም። ራሳቸውን ኢንዲቪጅዋል ለመሆን ማለት የሚለው ነው። እና ጥሩ ጥሩ አይደለም፣ ምክንያት ጥያቄ ያመጣል። በኋላ ግን እኔ የተለየው ነው። እኔ ምርት ቤት ሲሄዱ ብዙም የራሴን አይነት አላይም፣ ለምንድን ነው? እና ይሄ ለእናትና ለአባቶች ትንሽ ሆነው ከጀመሩ የራሳቸውን ካዩ መጽሐፍ ላይ፣ ቲቪ ቴሌቪዥን ላይ ወረድ ትምህርት ቤታቸው ላይ ትንሽ እየረዳቸዋል ብዬ አስባለው ሲያድጉ ባህላቸውንም እየወደዱ እና ማክበር እሱን እንዲያደርጉ ፈልጋለሁ። ስለዚህ ለዛ ነው ጥሩ ነው ምለው የልጆች መጽሐፍ መጽሐፍ እንግዲህ ቀላል ነገር አይደለም፣ በጣም ከባድ ነው። ምን ያህል ገጽ አለው? አንቺ እንዴት ተወጣሽ? የከበደሽስ ነገር ምን ነበረ? የሀያ አራት ፔጅ ነው በአንዱ ስዕሎች ናቸው እና በአንዱ በኩል የጻፍኩት ትረካ ነው እና እኔ የጻፍኩት በጣም እንዳይከብድ ለማንበብ ለትንሾች ልጆች ስታነብላቸው ይህ ስምፕል የሚችሉት ነገር እንዲሆን እና እንትን ነው ስለዚህ መጽሐፉ ያን ያህል አይከብድም። እኔ እሱን መጽሐፍ አላስቸገረኝም። ስለሆነ ከመጀመሩ አይዲያ ሲመጣልኝ ትንሽ ጊዜ ውጭ ብዬ በደንብ አስቤ ታስቤታለሁ ግን ከዛ በኋላ አይንክ ስዕሉም ሲገናኝ አንድ ላይ በደንብ ነው እንትን ያለው እና እኔ ሌላም እንኳን እያሰብኩ ነው። አሁን ሌላ ምን አይነት ነገር ልጄን ማስተማር እፈልጋለሁ። ይሄ መጽሐፍ አሁን የጻፍኩት እኔ ለሰውም አዝማችን ለሌላ ልጆች ለሚሆን ነው ግን ለራሴ ልጅ ምን ትማራለች ምን ማስተማር የሚፈልገውን ነው ብዬ ነው እና ሌላም እያሰብኩበት ነው። ምን አይነት ሌላ መጽሐፍ ማጥረብ ትችላለሁ እያልኩኝ ተከታታይ ላይ የሀበሻ ጋር የሚለውን ነገር በልጄ ላይ ቤስ አርጌ ነው እና እሱን ማድረግ እፈልጋለሁ። ሌላው እንግዲህ መጽሐፍ ሲጻፍ እንደዚህ አይነት የስነጥበብ ስራዎች ሲሰሩ እኛ የምናስበው የራሳችንን ማህበረሰብ ብቻ ነው፣ ግን ባህሉን ደግሞ ሌሎች ልጅሽ ትምህርት ቤት የምትሄድበት አካባቢ ያሉ ሰዎች እንዲያውቁት ወይም ደግሞ ትምህርት ቤቶች እንዲረዱት መጽሐፍቱን ለእነሱ ለማዳረስ ያስብሹ ነገር አለ ወይ? ምን እየሰራሽ ነው? ከዛ አኳያ ጥሩ ጥያቄ ነው። እሱ አሁን ነው ጓደኞች ወይም ስራ ብሎኝ የሚሰሩ ሰዎች ይህንን ስላረኩ ደስ ብሏቸው እኔን ለመጽሐፉን ለማግኘትና ለልጆቻቸው ማስተማር ምን እንደሆነ ለማሳየት ሰዎች ይገዛሉ። አሁን መጽሐፉንና ጥያቄም ይጠይቁኛል የገዙት ሰዎች አሉ። በእኔ፣ በጓደኞች እና በስራዬ በኩል መጽሐፍሽ እንዴት ነው የሚገኘው? የት ሊያገኙ ትችላሉ ማንበብ የሚፈልጉ ወላጆች? መጽሐፉ አሁን አመዞን ላይ ይሸጣል። የትም ሀገር ብትሆኑ ቲንክ አመዞን ላይ ብትሆኑ ሁኔታ አላችሁ ኢትዮጵያ። እንግዲህ እኔ እዛ ይደርሳል የሚለውን ገና ና አላልኩም። ያት ግን ወደፊት ትንሽ አንድ ወር ሁለት ወር በኋላ አስቤ እሱን አስተካክላለሁ። አንዳንድ ሰዎችም ኦልሬዲ ኢሜይል ሊላኩልኛሉ። ኢትዮጵያ መጽሐፍ መጽሐፍ ላይብረሪዎች፣ እና እነሱን በደንብ ተገናኝቼ እንዴት እዛ እንደሚደርስ እስካስብ ና እስካስተካክል ድረስ አሁን አማዞን ላይ ነው ያለው። በጣም ነው አመሰግነው። አንቺ መጨመር የምትፈልጊውም ከመጽሐፉም ጋር ወይ ከልጅሽም ጋር በተያያዘ መጨመር የምትፈልጊውን ነገር ካለ? ብዙም ነገር መጨመር የምፈልገው ነገር የለም። አንድ ነገር የምለው ግን ው እንደዚህ አይነት ሀሳብ ያለው ሰው መጽሐፍ መጽሐፍ እኔ መጽሐፍ ከቻልኩ ሌላ ሰው መጽሐፍ ይችላል፣ እና እሱንም የሚፈልግ ሰው ካለ ወደኋላ እንትበሉ አርጉት ነው የምለው ምክንያቱም ልጆቹ ይማሩ ይገኙበታል እና ሀሳባችሁን ነው መጽሐፍ ላይ ማድረግ ጥሩ ነው። ና አርጉት ነው ብለው እሺ ማለት በጣም ነው የማመሰግነው። በድጋሚ ከጋቢና ቬጋ ለነበረች ቆይታ አመሰግናለሁ። ሶስተኛው ዘገባችን እንሻገር። ግጭትና ጦርነት እየተካሄደባት ባለባት ኢትዮጵያ ውስጥ የሚገኙ ትምህርት ቤቶች ከገጠማቸው ተግዳሮቶች መካከል አንዱ የትምህርት ተቋማት መረጃና መዛገብቱ ውድመት እንደሆነ ሲነገር ተሰምቷል። እንዲህ ያለውን ችግር ለመቅረፍ ብሎም የተለመደውን የትምህርት አሰጣጥ ስርዓት ለማዘመን ያለመ ኢስኩል የተሰኘ ስርዓት ዋሊያ ቴክኖሎጂስ በተባለ ተቋም በኩል ከሰሞኑ ተዋውቋል። ስለ ኢስኩል ምንነትና ፋይዳ እንዲያስረዱን የዋሊያ ቴክኖሎጂ መስራች አታንተነ። አስራትን ሀብታም ስዩም ጋብዞ አነጋግሯል። ወላያ ቴክኖሎጂስ ከስድስት ዓመታት በፊት የተመሰረተ ተቋም ነው። የድርጅቱ መስራችና ዋና ሥራ አስኪያጅ አቶ አንትና አስራት ተቋሙ ወደ ኢትዮጵያ አድማሱን ከማስፋቱ በፊት በዩናይትድ ስቴትስ የተለያዩ ስራዎችን ሲሰራ እንደሰነበት ያብራራሉ። እኔ የአሜሪካ ቨርጂኒያ ነው የምኖረው። አይቲ ካምፓኒ አለኝ። ለዩስ ገቨርንመንት ነው ካንትራክት እያደረኩ ሰራ። ከ2010 የፈረንጆች አቆጣጠር ጀምሮ እዛ አሜሪካ የራሴ ካምፓኒ መስቼ የሰራ ነበር። ግን ከስድስት አመት በፊት ወደዚህ መጥተን አዲስ አበባ ሄድኳርተር ከፍተን ባህር ዳርም ኦፊስ አለን። ሴቶች ነው በብዛት የኛ ሰራተኞች ከ95 ፐርሰንት በላይ። በኮምፒውተር ሳይንስ ማለት ነው እነሱ ላይ ተመስርተን ነው እየሰራን ያለ ነው እና አብዛኛው ካስተመሮቻችን ገቨርንመንት ካስተመር አለን። የባንክ ፋይናንሺያል እና ፕራይቬት ሴክተሮች አሉን። በቅርቡ ለኢትዮጵያ ትምህርት ዘርፍ በጎ ሚና የሚጫወት የመረጃ አያያዝ ስርዓት ተቋሙ አስታውቋል። የኢትዮጵያ የትምህርት ሚኒስቴር ተወካዮች በተገኙበት የተዋወቀው ስርዓት መጠሪያው ኢ ስኩል ይሰኛል። አቶ አንተነህ ዘመናዊው አሰራር ለኢትዮጵያ ለምን እንደሚያስፈልግ እንዲያስረዳሉ። ባለፉት ሁለት ሶስት ዓመታት ሀገራችን የተለያዩ ችግሮች ተፈጥረዋል። አንዱ ጦርነት ነው። በጦርነቱ ምክንያት ደግሞ ከአራት ሺህ ትምህርት ቤቶች በላይ ፈርሰዋል፣ ወድመዋል። ብዙ ሰው ሕይወት አልፏል። በተጨማሪ ግን የተማሪዎች ኢንፎርሜሽን ጠፍቷል። በቃ ዳታ እና ከዚህ ተነስተን ነው ይሄንን ኢስኩል የሚባል ሲስተም ዲቨሎፕ ያደረግ ነው። በውስጡ ብዙ ነገሮች አሉት። አንደኛው ስቱደንት ኢንፎርሜሽን ማናጅመንት ሲስተም አለ። ሌላው ለርኒንግ ማናጅመንት ሲስተም አለው። ዲጂታል ላይብሬሪ ሲስተም አለው። ላይብሬሪ ሲስተም አለው። ኤች አር ፔሮል፣ ፋይናንስ እና ኮምፕሊትሊ ስኩልን የአንድ ስኩል ኦቶሜት የሚያደርግ ሲስተም ነው። ኢቨን የጠፉትን መጽሐፎች እንደገና ለማተም ሚሊየንስ ዶላር ነው ኮስት የሚያደርገው እና እንደዚህ አይነት ሲስተሞች ካሉ ግን ያን ያህል መጽሐፍ እንደገና ፕሪንት ማድረግ አያስፈልግም። የተማሪዎችንም ኢንፎርሜሽን ሌላም ጊዜ ሰው ሰራሽም ሆነ ተፈጥሮ አደጋ ቢፈጠር እና ቢጠፋ ዳታውን ማስቀመጥ ይቻላል። በተጨማሪ ደግሞ እንደምታውቀው ኮቪድ ነበር። በኮቪድ ምክንያት እኛ ለምሳሌ አሜሪካ ሀገር ከቤት ነው ልትሰራ ትችላለህ። ተማሪዎችም ከቤት ነው መማር ይችላሉ። እዚህ ሀገር ግን መማር አትችልም። ኮቪድ ካለ ያው ቤት ነው ቁጭ የምትለው። እና ይህን ሁሉ ለርኒንግ ማናጅመንት ኦቶሜት የሚያደረግ ሲስተም ነው። የተለያዩ ኢትዮጵያና ዓለም አቀፍ ቋንቋዎችን እንዲያስተናግድ የተለያዩ ክፍያ ስርዓቶችን እንዲያካትት ተደርጎ የተሰራው ኢስኩልና አገልግሎት ለጎረቤት ሀገራት ተጠቃሚዎች የማዳረስ እቅድ እንዳለም አቶ አንተነ ተናግረዋል። በኢትዮጵያ የኢንተርኔት ሽፋን በበቂ ሁኔታ ለመኖሩ በአገልግሎቱ ላይ የሚደቅነውን ተግዳሮት በተመለከተ እሳቸው እንዲህ ብለዋል። ብዙ መሰናክል ሊኖር ይችላል። ገርም ነገር ብዙ ትምህርት ቤቶችን ባንልም በቂ ትምህርት ቤቶች የኢንተርኔት እና የኔትወርክ ተዳርሰዋል፣ ግን ያልተዳረሱ ቦታዎችም አሉ። ግን ገና እሱ አልተዳረሰም ብለን ከአንድ ቦታ መጀመር አለን። ለተዳረሱት እናደረግ እና አንዳንድ ካምፓኒዎች ጋር እየተነጋገር ነው። ስታር ሊንክ ምናምን ያሉት እና በሳተላይት እንዲደርሳቸዋል አደለ። አሁን የኢንተርኔቱ ችግር የአቅምም ችግር ብቻ አደለም፣ ያው የቴሌ አለመዳረስ በየቦታው ነው። እነሱን ደግሞ በሳተላይት የምናዳርስበትን መንገድ እየተነጋገርን ነው። እሱ ብቻ አይደለም። የተለያዩ ትምህርት ቤቶች ኮምፒውተር አቅርቦት የላቸውም፣ በትክክል ኔትወርክ የተሰራ የላቸውም፣ ምንም ነገር የሌላቸው አሉ። ከተማ ያደገ ልጅ እና አፋር ያደገ ልጅ አስራ ሁለተኛ ክፍል አንድ ላይ ነው የሚፈተነው፣ አንድ አይነት ፈተና ነው የሚፈተነው። በኢትዮጵያ እና ኮምፒቲቲቭ ኤጅም የለውም። ይሄን ጋፕም ያጠባልኛ ሲስተም ቻሌንጅንግ ነው። እየሰራን ነው ከተለያየ ድርጅቶች ጋር። በጣም የሚገርም ግን አሁን ለምሳሌ የኤሴድም ሆነ ምናምን ይጠይቁናል። ይህን ሲስተም ጠይቀውናል። እና አዌርነስም ነው አቶ ሀብታሙ፣ አዌርነስ ስለሌለን ነው እና ቪዥን ስለሌለን ነው እንጂ ሲጠይቁን፣ ብዙ ጊዜ የምንጠይቃቸው መማሪያ ትምህርት ቤት ስሩልን ነው ሁሌ የምንላቸው፣ እንጂ እንደዚህ ቴክኖሎጂ አለ፣ እንደዚህ አዳርሱልን፣ ኢንተርኔት አስገቡልን ምናምን ብትላቸው እነሱ ሚሊንግ ናቸው ለማድረግ እና አዌርነሱ መፍጠር ነው። ዋልያ ቴክኖሎጂስ ከትምህርት ዘርፉ በተጨማሪ በሌሎች ዘርፎች ውስጥም መልካም አሻራውን ለመተው እየተንቀሳቀሰ መሆኑን የሚናገሩት አቶ አንትነህ ለማሳያነት እየተሳተፉ ያሉባቸውን ስራዎች አጋርተዋል። ልክ ነ የተለያየ ፕሮዳክቶች አሉ። አንዱ ያው ኢስኩል ነው። ሌላው ኢዲኤምኤስ የሚባላል ይሄ ዲጂታላይዝ ማድረግ ዶክመንቶች። አሁን ሀገራችን አንድ ሰው ፋይል ቢፈልግ ምንም ነገር ማግኘት አትችልም። እያንዳንዱ ቤት መስሪያ ቤት ማአት ዶኪመንት አለው። ማን ከማን ጋር ምን እንደደረሰ አያደርግም። እሱ አንድ ፕሮዳክት አለን ዲጂታይዝ የሚያደርግ ፕሮዳክት አለን። ጀርመኖች ጋር አሁን ነው ኮላብሬት እያደረግን እየሰራ ነው ያለ ነው። ብዙ ጊዜም ወደ ጀርመን ሀገር የተለያዩ ሰዎች ይዘን ሂደን አዌርነስ እንዲኖራቸው ያለን መሪዎቻችን ቪዥን እንዲኖራቸው ለማድረግ እሱ አለ። ኢ ሰርቪስ የሚባል ፕሮዳክት አለን። ኦንላይን ላይ የተለያዩ የገቨርንመንት ሰርቪሶችን ለማግኘት የምትጠቀምበት ኢ ሰርቪስ አለ። ሌላው ኢስማርት ዋተር ሚል አለን። የስማርት ዋተር ላይ ኦሮሚያም ፕሬዘንት አድርገናል። አገራችን የውሃ ጥረት አለ ይባላል፣ ግን በጣም የሚገርምህ አብዛኛው ውሃ ስለሚባክን ነው። እና ይሄ ሲስተም ምንድን ነው? እያንዳንዱ ቲዩብ ላይ ይሄድና እያንዳንዱ ቦታ ይቀመጥና በሞባይል አፕ ኢቨን መዝጋት ትችላለ። አሁን ለምሳሌ አሁን አሜሪካ ዊኬንድ ስራ ሰው ማይገባ ከሆነ ቢልዲንጉ ውሃ ማጥፋት ትችላለ። ዝም ብለህ ሸቶፍ ማድረግ ትችላለ። እና አይባክንም። ሌሎችም ፕሮዳክቶች አሉን። አሁን በቅርብ ላውንጭ የምናደርጋቸው ተቋሙ ዘመናዊውን የመረጃ አያያዝ በየክልሉ የሚገኙ የትምህርቱ ዘርፍ ተዋናያን የተገበሩት ዘንድ የማሳወቅ ስራውን እንደቀጠለ አቶ አንተነህ አክለው ነግረውናል። ጋቢና ቬጋር ናቸው ያላችሁት። ምርጫችሁ ስላደረጋችሁን እናመሰግናለን። የእሁድ ምሽት በሳምንት ውስጥ ከተደመጡ ከተደመጡና መልካም ናቸው ካልናቸው ጥንቅሮች መካከል በድጋሚ የምንሰማበትን መሰናዶ ነው እየተከታተላችሁ ያላችሁት። በመቀጠል ደግሞ በዚህ ሳምንት ውስጥ በማህበራዊ ሚዲያ ላይ ካገኘ ናቸው ናዎች መካከል ጥቂቶቹን አቀርብላችኋለሁ። የቅድመ ቅሪታ አካል ጥናት ተመራማሪ ሳይንቲስቶች ኢትዮጵያ ውስጥ የአንበሳ መጠን ያለው ኦተር የተሰኘ እንስሳ ቅሪታ አካል መለየታቸውን አስታ ታውቋል ኦተር የሚሰኙት እንስሳት በተለምዶ ከ3 እስከ 14 ኪሎ ግራም ክብደትና ከ87 ሴንቲሜትር እስከ 1 ሜትር ከ53 ሴንቲሜትር ወደ ጎን እርዝመት ያላቸው ሲሆኑ በውሃ ውስጥና በኩሬ አካባቢ የሚኖሩ ናቸው ከዚህ በተጨማሪም እነዚህ እንስሳቶች ስጋና ቅጠል ተመጋቢ ናቸው ይሁን እንጂ ኢትዮጵያ ውስጥ መገኘቱ የተገለጸው አዲሱ የኦተር አጥንት ዝርያው የጠፋው ኦተር 200 ኪሎ ግራም ድረስ የሚመዝንና እንደ ፈረስና ዝሆን የመሳሰሉ እንስሳትን አድሎ መብላት የሚ የሚችል እንደነበረ የኮሎምቢያ ክላይሜት ትምህርት ቤት ላሞንት ዶርዚ ምርምርና ጥናት ተመራማሪዎች አስታውቋል። ከዚህ ቀደም የተለያየ አይነት የኦተር ዝርያዎች በአፍሪካና በደቡብ አሜሪካ የተገኙ ሲሆን ይህንኛው ግን ለየት ያለ ግኝት መሆኑን ተገልጿል። በፖይታ ዩኒቨርሲቲ የተመራው ይህ ጥናት በደቡብ ምዕራብ ኢትዮጵያ ክፍል በኦሞ ወንዝ ሸለቆ ውስጥ የኦተሩ ቅሪተ አካል መገኘቱንም ጨምሮ ጠቅሷል። የኢትዮጵያውያን አዲስ ዓመት ስነ ስርዓት ጋር ተያይዞ በተለያዩ የዩናይትድ ስቴትስ ግዛት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ለየት ያሉና በጋራ የሚገናኙባቸውን ዝግጅቶች በማዘጋጀት በዓሉን በዚህ ሳምንትና ባለፈው ሳምንት አክብረዋል። ከእነዚህ ዝግጅቶች መካከል አንዱ በሳንሆዜ ከተማ፣ ካሊፎርኒያ ግዛት በየዓመቱ የሚካሄደው የኢትዮጵያ የባንዲራ ቀን ነው። እለቱ ዘንድሮም ለ18ኛ ጊዜ ተከብሮ የዋለ ሲሆን እጅግ ብዙ ኢትዮጵያውያን ታድመውበታል። ይህ በአካባቢው በሚገኘው የኢትዮጵያ ማህበረሰብ እና በአጋሮቹ የሚዘጋጀው መርሃ ግብር ለየት ያለ ሲሆን የኢትዮጵያ ባንዲራ በሳን ሆዜ ከተማ ከፍ ብሎ የተሰቀለው የመጀመሪያው ዓለም አቀፍ ባንዲራ መሆኑን ተገልጿል። ከዚህ በተጨማሪም በአግሞ 4214 ዓ.ም በተከበረው በዚህ በዓል ላይ የከተማው ማዘጋጃ ቤትም ማምሻውን ባረንጎ ጓዴ ቢጫ፣ ቀይ ቀለማት ተውቦ አምሽቷል። ኢንስትራክተር አብርሃም መብራቱ የፊፋ የቴክኒክ ባለሙያ ሆነው ተሾሙ። በዚህም በፊፋ በዘርፉ የተመረጡት የመጀመሪያው ኢትዮጵያዊ ኢንስትራክተር ሆኗል። ለረዥም ጊዜ በየመን በካፍ ኤሊት ኢንስትራክተርነትና በባህር ዳር ከተማ እግር ኳስ ክለብ አሰልጣኝ በመሆን አገልግሎት የሰጡት ኢንስትራክተር አብርሃም የፊፋ የቴክኒክ ኤክስፐርት ሆነው መሾማቸው በዚህ ሳምንት ተገልጿል። ኢንስትራክተር አብርሃም በአፍሪካ ዋንጫና መሰል ውድድሮች በቴክኒክ ጥናት ቡድን አባልነት እና አሰልጣኝነት በየመን እግር ዕድሜያቸው ከ21 በታች ባላቸው የስራ ልምድ ለቦታው ተመራጭ እንዳደረጋቸውም ተገልጿል። ፊፋ ለቴክኒክ ባለሙያነት ያቀረባቸውን መመዘኛዎች በሙሉ በማለፍም የሁለት ዓመት ኮንትራት መቀበላቸውን የተገለጸው በፊፋ የቴክኒክ ባለሙያነትም የተለያዩ ስራዎችን የሚያከናውኑ ሲሆን ከነዚህ መካከልም የወጣቶችን እግር ኳስ፣ የታዳጊ እግር ኳስ፣ ለቴክኒክ ዳይሬክተሮችና ለአሰልጣኞች ስልጠና ማዘጋጀት፣ ለተለያዩ ሀገራት የስፖርት ልማት መርሃ ግብሮችን መቃኘትና አስፈላጊ ሰነዶችን ማዘጋጀት እንዲሁም ደግሞ መሳተፍ ከኃላፊነቶቻቸው መካከል ጥቂቶቹ እንደሆኑ ፊፋ አስታውቋል። በመጨረሻ የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ቤት የ25ኛ ዓመት የምስረታ በዓሉን መስከረም 3 2015 ዓ.ም በተለያዩ ዝግጅቶች አከበረ። በዕለቱም የትምህርት የ25 ዓመታት ጉዞ የሚዘክር አውደ ርዕይ ለእይታ በቅቷል። የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነተግባቦት ትምህርት ቤት በመንግስት በግልና በማህበራዊ ሚዲያ ላይ የተሰማሩ ባለሙያዎችን በማፍራት ለዘርፉ ማደግ የበኩሉን ሚና እየተወጣ የሚገኝ ተቋም ሲሆን እጅግ ብዙ ባለሙያዎቹ مرت بتوسط ألف وآل، بعالأماك في የእሁድ ምሽት መስከረም 8 2015 ዓ ም የጋቢና ቪኦኤ ጥ መሰናደው እዚህ ላይ የተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱም። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። እደንገረመው መርሃ ግብሩን እየመራው ኤልያስ አስማረ፣ በቅንብሩ አሉላ ከበደ፣ በዋና አዘጋጅነት አብረናችሁ አምሽተናል። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። ሰላም ጤናስጥልኝ ደናደ